ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አስራ ሰባት ሚሊዮን በዓለም ምግብ ፕሮግራም አማካኝነት ነው እርዳታ የሚቀርብላቸው። ስለዚያውም ከሰኔ ወር በኋላ አቅርቦ ላይኖር ይችላል የተባለው በዓለም ምግብ ፕሮግራም አማካኝነት እርዳታ ለሚቀርብላቸው አስራ ሰባት ሚሊዮን ዜጎቻችን ነው። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ናቸው። ትኩረት ስቦ እያነጋገረ ያለውን የኢትዮጵያ የምግብ እጥረት አስመልክቶ ለቀረቡ ጥያቄዎች ከሰጡት ምላሽ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። የዩናይት ስቴትሱ ጠቅላይ አቃቢ ሕግ ጄፍ ሴሽንስ በዛሬው ዕለት የዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻ ከክሬምሊን ጋር ግንኙነት ነበረው በሚል ውንጀላ የተነሳውን ጥያቄና ሩሲያ በአሜሪካ ፕሬዚዳንታዊ ምርጫ የፈጸመችውን ጣልቃ ገብነት ከሚመረምረው የዩናይት ስቴትስ ምክር ቤት ኮሚቴ አባላት ቀርበው ይጠየቃሉ። በዚህም ላይ የተጠናቀረ ዘገባ አለን፤ በዜና መጽሄት ክፍለ ጊዜ ይቀርባል። ጤና ስጥልን፣ እንደምናመሻችሁ! ክቡራትና ክቡራን አድማጮቻችን በሳምንታዊ ቅንብሮች በሐኪሙ ይጠይቁና በንግድና ምጣኔ ሀብት በልዩ ልዩ ርዕሶች ዙሪያ ያተኮሩ ዝግጅቶችንና ሌሎች በርከት ያሉ ወቅታዊ ዘገባዎች ይዘን ከዛሬ ማክሰኞ ሰኔ 6 2009 ዓ ም ስርጭታችን ጋር ማስተናግዳችሁ አዳነች ተሳዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሃንዲሱ ኦድሬስ ገስት ጋር አብረናችሁ እስከ ምሽቱ አራት ሰዓት እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ነው። ምስራቅ አፍሪቃ ትላንት አዲስ አበባ ላይ በተካሄደው የኢጋድ ማለት የምስራቅ አፍሪቃ ሀገሮች የኢኮኖሚ ትብብር በይነ መንግስታት መሪዎች ጉባኤ ላይ በሚገባ ተወክሏል። የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጉባኤውን የጠሩት በደቡብ ሱዳን እየተባባሰ ስለሄደው ሁኔታ ለመነጋገር ነው። የኡጋንዳ የሶማሊያና የሱዳን መሪዎች በጉባኤው ተገኝተዋል። የኬንያና የጅቡቲ የውጭ ጉዳይ ሚኒስትሮች እንዲሁም የሌሎች ክልሎች ተወካዮችና ዓለም አቀፍ አካላትም ተሳትፈዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር ግን በጉባኤው አልተገኙም። ደቡብ ሱዳን እየተፈረካከሰች ባለችበት በአሁኑ ወቅት ህዝባቸውን ለማዳን ባለመቻላቸው ለስደት በተዳረጉበት ወቅት በጉባኤው አለመገኘታቸው የሀገሪቱ ችግር ምንጭ ምን እንደሆነ ያመለክታል ብለዋል፣ በአትላንቲክ ካውንስል የአፍሪካ ማዕከል ምክትል ስራ አስኪያጅ ብሮንውን ብርተን። የደቡብ ሱዳን ፕሬዚዳንታዊ ቃል አቀባይ አቴኒ ዌክ አቴኒ ፕሬዚደንቱ በጉባኤ ላይ ያልተገኙት የዛኑ ያህል ጠቃሚ የሆነ ስራ ስለገጠማቸው ነው። በምትካቸው ምክትል ፕሬዚደንት ታባንዴንጋይን ልከዋል። ብለዋል በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ የውጭ ጉዳይ መስሪያ ቤት የህዳር ሀያ ሰባቱን ወደ ኢትዮጵያ የጉዞ ማስጠንቀቂያ ዛሬ አዲሱ አውጥተዋል። በኢትዮጵያ አስቸኳይ ጊዜ አዋጅ ጥቅምት 6 2009 ዓ ም ከታወጀ ወዲህ ብጥብጥ ሊነሳና ና ካለ ህጋዊ ትእዛዝም መታሰር ሊከሰት ስለሚችል በሚል የአሜሪካ የውጭ ጉዳይ መስሪያ ቤት የዩናይት ስቴትስ ዜጎች ወደ አገሪቱ እንዳይጓዙ ማስጠንቀቁ ይታወሳል። የዛሬ የወጣው የጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቢት 6 2009 ዓ ም የአስቸኳይ ጊዜ አዋጁን ማራዘሙን ጠቅሶ በጎንደርና ና በባህር ዳር አሁንም ግጭቶች መኖራቸውን ዘገባዎች ይጠቁማሉ ብሏል። ማስጠንቀቂያው የኢትዮጵያ መንግስት በየጊዜው የኢንተርኔትና የእጅ ስልክ አገልግሎቶችን ስለሚዘጋ የዩናይት ስቴትስ ኤምባሲ ኢትዮጵያ ውስጥ ላሉ የአሜሪካ ዜጎቹ ችግር ሊደርስና የምክር አገልግሎትን መስጠት ያዳግተዋል ይላል። ከዚህም በተጨማሪ የኢትዮጵያ መንግስት የአሜሪካ ዜጎችን ቁጥጥር ስር ሲያውል ወይም ሲያስር እንደሚጠብቀው ለኤምባሲው እንደማ እንዲያሳውቅ ጠቅሷል። ወደ ኢትዮጵያ የጉዞ ማስጠንቀቂያ ዜጎች ከህዝባዊ ተቃውሞ ወይም ስብስብ እንዲርቁ ሁልጊዜም ያሉበትን አካባቢ ሰላም እንዲገመግሙና ለደህንነታቸው እንዲጠነቀቁም አሳስበዋል። የጉዞ ማስጠንቀቂያው ከአሁን በፊትም በተለያዩ ጊዜያት ይወጣ ስለሆነ ዝርዝሩን ከድረ ገጻችን ላይ ታገኛላችሁ። አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ፈልጉ። የዓለም የጤና ድርጅት ተመራጭ ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም በዓለም ደረጃ የፖሊዮ በሽታን ለማጥፋት የተሰጠውንና ለማዋጣት ቃል የተገባውን የ1.2 ቢሊዮን ዶላር ገንዘብን በጎ ተቀብለዋል። የገንዘብ መዋጮ የተሰጠውና ቃል የተገባው በዩናይትድ ስቴትስ አትላንቲክ ክፍለ ግዛት በተካሄደው የሮተሪ አባላት ጉባኤ ላይ ነው። 32 የሚሆኑ ከአለም ዙሪያ የተሰባሰቡ የድርጅቱ አባላት ተገኝተዋል። እንዲህ አይነቱ ዓለም አቀፍ አጋርነት እጅግ አስከፊ ከሆኑት በሽታዎች አንዱ የሆነውን ፖሊዮን ለማጥፋት ይህን ገንዘብ ማቅረቡ አስደስተኛል ብለዋል ዶክተር ቴድሮስ። ከ30 ዓመታት በፊት ከ125 በላይ በሆኑ ሀገሮች በየአመቱ 350 ሺ የሚሆኑ ልጆች የአካል ጉዳተኛ እንዲሆኑ አድርጓል። ጠቅላይ አቃቤ ህግ ጄፍ ሴሽንስ ዛሬ የህግ መወሰኛው ምክር ቤት ኮሚቴ ፊት ቀርቦ ቃላቸውን ይሰጣሉ። ለሚቀርቡላቸው ጥያቄዎችም መልስ ይሰጣሉ። ጥያቄዎቹ ሴሽንስ ከሩሲያው አምባሳደር ጋር በነበራቸው ግንኙነትና የፌዴራሉ ምርመራ ቢሮ ኃላፊ ከስልጣን በተባረሩበት እርምጃ በነበራቸው ሚና ላይ ያተኩራል ተብሎም ይጠበቃል። ጥያቄና መልሱ በዝግ ሳይሆን በይፋ እንደሚካሄድም ተመልክቷል። አንድ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላት ቡድን በሩሲያ ላይ ማዕቀብ በሚያጠናክር ህግ ላይ ተስማምቷል። ከተስማሙበት ህግ አንዱ የዋይት ሀውስ ቤተ መንግስት ማዕቀቡን ካለዘበ፣ ካገደ ወይም ካቆመ የሀገሪቱ ምክር ቤት እንዲከታተለው ያዛል። የህግ መወሰኛው ምክር ቤት በኢራን ላይ ማዕቀብ ለመጣል በሚያሰላስልበት በአሁኑ ወቅት እንደ ማሻሻያ ህግ ሆነው የቀረበው ህጉ በሙሉ የህግ መወሰኛ ምክር ቤት ፊት ሲቀርብ ጠንካራ ድጋፍ ያገኛል ተብሎ ይጠበቃል። ከዚያም በህግ መምሪያው ምክር ቤትም ድጋፍ አግኝቶ ካለፈ በፕሬዝደንት ዶናልድ ትራምፕ መፈረም ይኖርበታል። በህግ መወሰኛው ምክር ቤት የባንክ ኮሚቴ አባላት የሆኑት የሪፑብሊካውያንና የዲሞክራቶች መሪዎች የማሻሻያው ሀሳብ በሩሲያ ላይ ማዕቀብ እንዲጠናከር የሚያደርገው ሩሲያ የኡክራይንና የክሬሚያ ግዛታዊ ሉዓላዊነትን በመጣሷ በሳይበር ጥቃት በማድረሷ እና በዩናይትድ ስቴትስ ምርጫ ውስጥ ጣልቃ በመግባቷ ምላሽ ነው የሚል መግለጫ አውጥቷል። የክሬምሊን ቤተ መንግስት ቃል አቀባይ ድሚትሪ ፔስኮቭ ሩሲያ በቀረበው የማዕቀብ ህግ ላይ አሉታዊ አመለካከት እንዳላት ዛሬ ገልጸዋል። ዩናይትድ ስቴትስ በሩሲያ የታሰሩ የፖለቲካ እስረኞች እንዲፈቱ ያቀረበችውን ጥያቄ ሩሲያ አትቀበለውም ብለዋል። ሩሲያውያኑ የተቃውሞ ሰልፈኞች የታሰሩት ተቃዋሚው መሪ አሌክሰይ ናቫልኒን ባደራጁት የተቃውሞ ሰልፍ ላይ ነው። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትእዛዛቸውን የሚያግድ ሌላ የፌዴራል ፍርድ ቤት ውሳኔ እየነቀፉ ነው። ፕሬዚዳንቱ የሽብር ጥቃት ከተካሄደባቸው ስድስት ሙስሊሞች የሚበዙባቸው አገሮች በሚመጡ ወይም በሚነሱ ተጓዦች ላይ እግድ የሚጥለውን ትእዛዝ አንድ ሌላ ፍርድ ቤት አግዶታል። ፕሬዚዳንቱ ባለፈው ወር መንግስታዊ ትእዛዝ ያስተላለፉት ከስልጣናቸው በላይ በማለፍ ነው የሚል ብይን ነው ፍርድ ቤት የሰጠው። ሳን ፍራንሲስኮ የሚገኘው የፌዴራሉ ፍርድ ቤት ትላንት ውሳኔውን ለማሳለፍ ሁለተኛ ሆኗል። ከኢራን፣ ከየመን፣ ከሶማሊያ፣ ከሶሪያና ከሊቢያ የሚጓዙ ሰዎችን ነው የትራምፕ የፕሬዚዳንታዊ ማዝዣ እግድ የሚጥለው። በመጨረሻም በጦርነት በተጠመደችው በኢራቋ ሞሱል ከተማ አቅራቢያ በሚገኝ የሀገር ውስጥ ተፈናቃዮች መጠለያ ሰፈር በተመረዘ ምግብ ምክንያት 752 ሰዎች መታመማቸው ተገለጸ። 312 ሰዎች ሆስፒታል ገብተዋል። ቢያንስ ሁለት ሰዎች ሞተዋል። ሊሳ ሽላይን የዓለም አቀፍ የፍልሰት ድርጅት ጽህፈት ቤት ከሚገኝበት ከጀኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅታ ይታቀርበዋለች። በተፈናቃዮች ካምፑ በዚህ ደረጃ ቁጥሩ ለበዛ ሰው መታመም ምክንያት የሆነው የምግብ መመረዝ ከምን የተነሳ እንደሆነ የኢራቅ ፖሊሶች ምርመራ መያዛቸውን የአይኦኤም ቃል አቀባይ ጆወል ሚልማን ገልጸዋል። እንደ ተረዳ ነው አንድ አቅራቢ ማታ አንድ ሰዓት ተኩል ላይ ለረመዳን ጾም መፍቻ የሚሆን ከሰዓት በኋላ ወደ አስር ሰዓት ላይ አምጥቷል። ታዲያ ምግቡ መጥቶ እስከሚቀርብ በነበሩት ሰዓቶች ውስጥ የተፈጠረ መበከል ይሁን ሌላ ምክንያት፣ ያ ነው እየተመረመረ ያለው። ካታር በሚገኝ መንግስታዊ ያልሆነ ኩባንያ በኮንትራት የተያያዘ ሞሱል ያለ ምግብ ቤት ያቀረበው ምግብ ሩዝ፣ እርጎ፣ ዶሮና ሾርባ የመሳሰሉትን ምግቦች ያካተተ እንደነበረ ነው ሚልማን የገለጹት። የተባበሩት መንግስታት የስደተኞች ኮሚሽን እንዳስታወቀው 6300 ተፈናቃዮች በሚገኙበት ካምፕ ነው አደጋው የደረሰው። የዩኤንኤችሲአር ቃል አቀባይ አንድሬ ማሄቺክ ቀድሞውንም ከባድ ስቃይ ያሳለፈው ህዝብ ይሄኛው ሲጨመርበት እጅግ የሚያሳዝን ነው ብለዋል። ህሙማኑ አስፈላጊውን የህክምና እርዳታ እንዲያገኙና ወደ ካምፑም ተጨማሪ የውሃ አቅርቦት እንዲገባ የተለያዩ ድርጅቶች በቅንጅት እየተረባረቡ መሆናቸውን ቃል አቀባዩ ገልጸዋል። ወደፊት ይህን መሰል አደጋ እንዳይከሰት ለመከላከል እንዲቻል የምርመራውን ውጤት በመጠባበቅ ላይ ነን ብለዋል ቃል አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳኒት ፍሳሀየንን። ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማለን። ከኢትዮጵያ በአማካይ ከ1.2 እስከ 3.2 ቢሊዮን ዶላር በአጉር ደረጃ ደግሞ ከአፍሪቃ ከ52 ቢሊዮን ዶላር በየዓመቱ ወደ ሌሎች አገሮች ይወጣል ወይም ይፈልሳል። እንዴት? ምንስ እየተደረገ ነው? በአህጉርም ሆነ በአገር ደረጃ ያለውን ይህንን ህገወጥ የሆነ የገንዘብ ፍልሰት ወይም ኢሊሲት ፋይናንሻል አውት ፍሎ የምንለውን ለመገደብ የሚደረገው ጥረት ከአፍ የዘለለ ነው ብሎ መናገር አይቻልም። በዛሬው የንግድና ምጣኔ ሀብት ዝግጅት በህገ ወጥ መንገድ ከሀገር በሚወጡ ገንዘብ ዙሪያ ትኩረት እናደርጋለን። አድማጮች፣ አሁን ወደ ቀዳሚው የእለት አብይ ርዕስ እንሄዳለን። ከያዝነው የፈረንጆቹ ወር በኋላም ቢሆን አቅርቦት በሚቋረጥባቸው የድርቅ ተረጂዎች እንደማይኖሩ የአደጋ ስጋት ሥራ አመራር ኮሚሽነር አስታወቁ። ኮሚሽነሩ አቶ ምትኩ ካሳ ለአሜሪካ ድምፅ እንዳስረዱት በሰኔ ወር መጨረሻ አቅርቦቱ ያልቃል በሚል የተገለጸው በዓለም ምግብ ፕሮግራም የሚረዱትን አንድ ነጥብ ሰባት ሚሊዮን ዜጎች ብቻ የሚመለከት ነው ይላሉ። ለእነኚህ ዜጎቻችን የሚደረገው ድጋፍም በመንግስት አሊያም በለጋሾች አማካኝነት ይቀጥላል ነው የሚሉት ኮሚሽነሩ። የአደጋ ስጋት ስራ አመራር ኮሚሽነሩ ምትኩ ካሳን ያነጋገረው እስክንድር ፌብ ነው። ተከታዩን አጠናቅረዋል። የዓለም አቀፍ የእርዳታ ድርጅቶችና ተቋማት በኢትዮጵያ የተከሰተው ድርቅ ያስከተለው ችግር ስፋትና ያንዣበበው አደጋ እንደሚያሳስባቸው ሲገልጹ ቆይተዋል። ሰሞኑን የድርቁን ሁኔታ ተዘዋውሮ የተመለከቱት የእነዚህ ተቋማት ተወካዮችም ተመሳሳይ ሀሳብ አንጸባርቀዋል። በተለይም ያለው አቅርቦት እየተሟጠጠ መሆኑን ከያዝነው የፈረንጆች ሰኔ ወር መጨረሻ አንስቶም ለድርቅ ተረጂዎቹ የሚቀርብ ምግብ እንደማይኖር በማሳሰብ በተለያዩ የመገናኛ ብዙሀን የተጠቀሱት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ጆን አይሊፍ ለምሳሌ ለድርቅ ተረጂዎች የተያዘው የምግብ አቅርቦት እየተሟጠጠ መሆኑን ተናግረዋል። ይህ ማለት ደግሞ ለ7.8 ሚሊዮን ዜጎች የሚደረገው እርዳታ በሰኔ ወር መጨረሻ ይቋረጣል ማለት ነው ሲሉም ገልጸዋል። በዚህ ጉዳይ ላይ አስተያየት የሰጡት የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዲህ አይነቱ ስጋት የሚመለከተው 7.8 ሚሊዮኑን የድርቅ ተረጂዎች በሙሉ እንዳልሆነ አስረድተዋል። ለድርቅ ተጎጂዎች አስቸኳይ ጊዜ የምግብ እርዳታ እየቀረበ ያለው በሶስት የተለያዩ አካላት መሆኑን በማብራራት ነው የጀመሩት። በድርቅ አደጋ ተጽዕኖ ስር የወደቁት ለ7.8 ሚሊዮን ዜጎቻችን በሶስት አካላት እርዳታ እየቀረበ ነው የሚገኘው። እነዚህም ሶስት አካላት አንደኛው የኢትዮጵያ መንግስት ነው። ሁለተኛ ደግሞ በካቶሊክ ሪሊፍ ሶሳይቲ ስር ያሉ መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች ናቸው። ሶስተኛው ደግሞ የዓለም ምግብ ፕሮግራም ነው። ስለዚህ ሽፋኑን ስንወስድ 4.7 ሚሊዮን በመንግስት አራት ሚሊየን በዓለም አቀፍ መንግስታዊ ድርጅቶችና አንድ ነጥብ ሰባት ሚሊየን በዓለም ምግብ ፕሮግራም አማካኝነት ነው እርዳታ የሚቀርብላቸው ስለዚሁም ከሰኔ ወር በኋላ አቅርቦ ላይኖር ይችላል የተባለው በ አለም ምግብ ፕሮግራም አማካኝነት እርዳታ ለሚቀርብላቸው አንድ ነጥብ ሰባት ሚሊዮን ዜጎቻችን ነው ከዚህ ሰኔ ወር በኋላ የተባለው ማለት ከዚህ ከሰኔ ወር በኋላ ስጋቱ ለሚመለከታቸው አንድ ነጥብ ሰባት ሚሊዮን ዜጎች የሚደረገው ድጋፍም በምንም አይነት ሁኔታ እንደማይቋረጥ ነው አቶ ምትኩ የገለጹት ስለዚህ አሁን እነዚህ አንድ ነጥብ ሰባት ሚሊዮን ዜጎቻችን ቀጣይ ጣፈንታቸው ምን ይሆናል ነው እንግዲህ ሁለት አማራጮች አሉን አንደኛው አማራጭ አለም አቀፉ ህብረተሰብ ለጋሾች ፈጥነው ለዓለም ምግብ ፕሮግራም እርዳታ እንዲለግሱ ማድረግና አራት ነጥብ ሰባት ሚሊዮን ዜጎቻችን ከሰኔ ወር በኋላ ያላቸውን ክፍተት መሙላት ነው፣ አንዱ አማራጭ ይሄ። ማድረግ ከተቻለ ደግሞ የኢትዮጵያ መንግሥት የአቅርቦ ሽፋኑን በማሳደግ በአራት ነጥብ ሰባት ሚሊዮኑ ላይ በማከል እርዳታውን የሚያቀርብበት ሁኔታ ነው ያለው። ይህን ለማድረግ ሁለት አማራጮች ናቸው ያሉቱ። አንዱ ከመጣበቂያ ምግብ ክምችታችን ሌል ወስዶ የማቅረብና ሁለታ ደግሞ አምና በነበረው የክረምት ዝናብ ምቹነት የበቆሎና ማሽላ ምርት አንደኛ፣ በግል ባለሀብቱም ሁለታ ደግሞ በአገልግሎት ህብረት ስራ ዩኒየኖች በገበሬዎች ማለት ነው በእነዚህ እጅ ያለውን ገዝቶ ክፍተቱ መሙላት ነው የሚሆነው። በዚህ መልክ ነው እንግዲህ እጥረቱን ለመሸፈን የሚቻለው። ስለዚህ አንድ ነጥብ ሰባት ሚሊዮኑ ከሰኔ በኋላም ቢሆን በአንድ ወይ በሌላ መንገድ ምግብ ማግኘታቸው አይቀርም እያሉኝ ነው። ሁለት አንደኛ በአገላለጽ ጥንቃቄ ሊደረግ የሚገባ ሁኔታ አለ። አሁን ሾርት ፎል የምንለው በእንግሊዝኛ ክፍተቱን ነው የሚያሳየው። ሾርት ፎል አለ ማለት ግን እርዳታ አይቀርብም ማለት አይደለም። ሾርት ፎል አለ ካለ በምን አግባብ ይሞላል? በምናፎርሰነል ነው የአጭር ጊዜ ክፍተት የአጭር ጊዜ ክፍተት ይኖራል። የአመታዊ እቅድ ስላለ በአመታዊ እቅድ ውስጥ የምግብ አቅርቦት ላይ ክፍተት ቢኖር ይህንን ክፍተት በምን አግባብ ነው የሚሞላው ምንጩ ምንድን ነው የሚለውን ዋና መስራት የሚገባው ቀደም እንደገለጽኩት፣ ለአንድ ነጥብ ሰባቱ ሁለት አማራጮች አሉ። ለጋሾች ሊሞሉ ይገባል። ለጋሾች ማይሞሉ ከሆነ ደግሞ የኢትዮጵያ መንግስት ያንን የሚሞላበት ሁኔታ ነው ያለው። በኢትዮጵያ በተከሰተው ድርቅ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ5.6 ሚሊዮን ወደ 7.8 ሚሊዮን ከፍ ማለቱ የተገለጸው በቅርቡ ነው። ቁጥሩ ከዚህም ሊጨምር እንደሚችል ደግሞ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮና ዓለም አቀፍ የእርዳታ ድርጅቶች ሲገልጹ ቆይተዋል። እነዚህኑ ተቋማት የጠቀሱ ዓለም አቀፍ የዜና ዘገባዎች እንዳሉትም 7.8 ሚሊዮን የነበረው የተረጂዎች ቁጥር በቀጣይ ወር በሁለት ሚሊዮን ሊጨምር ይችላል። ቁጥሩ ሊጨምር እንደሚችል የሚስማሙት ኮሚሽነር ምትኩ ካሳ በምን ያህል የሚለውን ለመናገር ግን እየተጠናቀረ ያለውን መረጃ መጠበቅ እንደሚሻል አብራርተዋል። ቁጥሩን በተመለከተ የበልግ ግምገማን መጠበቁ የሚሻል ይመስለኛል። አሁኑ የበልግ ግምገማ ለማካሄድ 19 ቡድኖች የሚመለከታቸው ሚኒስተር መስሪያ ቤቶች፣ ክልል ሴክተር ቢሮዎች፣ ከበየነ መንግስታት ወይን ብለን ከምንጠራቸው የሁለትዮሽ ስምምነት ያላቸው ባይላተራልስ እና ከአለም አቀፍ መንግስታዊ አሉ ድርጅቶች የተውጣጣ የተውጣጣ ስራጤን ቡድን ወደ ክልሎች ተሰማርቷል። የበልግ አብቃይ የሆኑ አካባቢዎችና ወደ አርብቶ አደር አካባቢ ስለዚህ ይሄ ቡድን ሀያ አንድ ቀን ይቆያል። ከግንቦት አስራ ዘጠኝ ጀምሮ ወደ አርብቶ አደር አካባቢ መሄደው ቲሞጥቷል። ሀያ አንድ ቀን ነው የሚቆየው። ከዛ በኋላ ደግሞ ሜይ ሀያ ስድስት ላይ በፈረንጆች አቆጣጠር ለሰብል አብቃይ አስራ አምስት ቀን የሚቆይ ቡድን ወጥቷል። ስለዚህ ይሄ ቡድን ይዞ የሚመጣው አሃዛዊ መረጃ እንደ ኢትዮጵያን አቆጣጠር ከሐምሌ እስከ ታህሳስ 2017 ድረስ ያለውን የእርዳታ ፈላጊ ቁጥር ይዞ ይመጣል። ስለዚህ ቁጥሩ የሚወሰነው ምንድን ነው? በግምት ሁለት ሚሊዮን ነው፣ አንድ ሚሊዮን ነው ወይንም ቁጥሩ አሁን ካለው ጨማሪ ይቀንሳል የሚለውን በተግባር ማየቱ ሚሻል ይመስለኛል። እኔ መሬት ያለው ሁኔታ በደንብ ማየት ያ ስላለ ትክክል ያ ቁጥሩ ሐምሌ ላይ ነው እንግዲህ ይፋ የሚደረገው ሐምሌ መጀመሪያ ሳምንት ላይ ይፋ እናደርጋለን። ያ ቁጥር ነው እንግዲህ ከሐምሌ ወር እስከ ታህሳስ 2010 በእኛ አቆጣጠር በኢትዮጵያ ገዢ ሆኖ እርዳታ የሚቀርብበት እናም ቁጥሩ በምን ያህል እንደጨመረ በትክክል የሚታወቀው ባለፈው ጥር ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ ኤች አር ዲ ከተከለሰ በኋላ እንደሆነ ነው አቶ ምትኩ የጠቀሱት። የተከለሰው ሰነድ ይፋ የሚደረገው ደግሞ በሐምሌ ወር መጀመሪያ እንደሆነ አቶ ምትኩ ተናግረዋል። ከአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ኮሚሽነር ምትኩ ካሳንና እስክንድር ለዘገባው ዘገባው እናመሰግናለን። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ጄፍ ሴሽንስ በዛሬው ዕለት የዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻ ከክሬምሊን ጋር ግንኙነት ነበረው በሚል ውንጀላ የተነሳውን ጥያቄና ሩሲያ በአሜሪካ ፕሬዝዳንታዊ ምርጫ የፈጸመችውን ጣልቃ ገብነት ከሚመረምረው የዩናይትድ ስቴትስ ምክር ቤት ኮሚቴ አባላት ፊት ቀርበው ይጠይቃሉ። የአሜሪካ ድምፁ የዋይት ሀውስ ዘጋቢ ፒተር ሃይንላይን ባጠናቀረው ዘገባ እንዳመለከተው ሴሽንስ የፍትህ ሚኒስቴር ከሚያካሄደው ምርመራ ራሳቸውን ለምን እንዳገለገሉ ማስረዳት ይፈልጋሉ። የምክር ቤት አባላት ግን ሌሎች ጥያቄዎች ነው ያሏቸው። አሉላ ከበደ ዝርዝሩን ይዟል። አዲሱን ስልጣናቸውን እስከተረከቡበት ቅርብ ወራት ድረስ ላለፉት ሀያ ዓመታት ራሳቸው የዩናይትድ ስቴትሱ ምክር ቤት አባል የነበሩት ሴሽንስ የብሔራዊ ምርመራ ቢሮ ኤፍቢአይ የቀድሞ ዲሬክተር ጄምስ ኮሚ ባለፈው ሳምንት ለምክር ቤት አባላት የምስክርነት ቃል በሰጡበት ወቅት ጠቅላይ አቃቢ ሕጉ በሩሲያና በዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻ መካከል ግንኙነት አለ በሚል ውንጀላ ዙሪያ ከሚካሄደው ምርመራ ራሳቸውን ለማግለል ለወሰዱት ውሳኔ ተጨማሪ ምክንያት ሊኖሩ እንደሚችሉ የሰጡትን ፍንጭ ተከትሎ ከምክር ቤቱ የጸጥታ ጉዳዮች ኮሚቴ ፊት ቀርቧል። ቀርበው ለመጠየቅ ፍቃደኛ ሆነዋል። ከዚያ ውሳኔ በጣም ተቃርበው ነበር። በተለያዩ ምክንያቶች ራሳቸውን ከምርመራው ማግለላቸው አይቀሬ ነበር። በተጨማሪም አሁን በነጻ መድረክ መናገር የማልችላቸውን ሴሽንስ ከሩሲያ ነኩ ምርመራ ጋር ሊኖራቸው ይችል የነበረውን የሥራ ኃላፊነት አዳጋች የሚያደርጉ እውነታዎችን ተረዳን። ጠቅላይ አቃቢ ሕግ ሴሽንስ በዩናይት ስቴትሱ ፕሬዚዳንታዊ ምርጫ ዘመቻ ወቅት ከዋሽንግተኑ የሞስኮው አምባሳደር ጋር በተደጋጋሚ ተገናኝተው መነጋገራቸው ይፋ መደረጉን ተከትሎ ባለፈው መጋቢት ወር ነው ራሳቸውን ከሩሲያው ምርመራ ያገለሉት። ይሁንና ሴሽንስ በዛሬ ዕለት ከዩናይት ስቴትስ ምክር ቤት የጸጥታ ጉዳዮች ኮሚቴ ፊት ቀርበው በሚያደርጉት ጥያቄና መልስ በትራምፕ ረዳቶችና በሩሲያ መካከል ነበር ስለሚባለው ግንኙነትና እንዲሁም በጊዜው ምርመራውን ይመሩ በነበሩት የብሔራዊ ምርመራ ቢሮ ኤፍቢአይ የቀድሞ ዲሬክተር ጄምስ ኮሚ ከስልጣን መነሳት ውሳኔ የነበራቸውን ሚና የሚመለከቱ ጥያቄዎች ያስተናግዳሉ። ምርመራውን ለማደናቀፍ የተፈጸመ አንዳች ሙከራ መኖር ያለመኖሩን ማወቅ የሚሹ መሆናቸውን ለአሜሪካ ድምፅ የገለጡት በምክር ቤቱ የዲሞክራቲክ ፓርቲ አባል ሴናተር ክሪስ ቫን ሆለን ናቸው። ፕሬዚዳንቱ ያን ክልክል መስመር ጥሰው አልፈው እንደሆነ የሚለው እውነታ ሁሉንም አሜሪካውያን ሊረብሽ ይገባል። የፖለቲካ ጣልቃ ገብነት የምርመራው አብይ ትኩረት ነው። የዋይት ሀውስ ቃል አቀባይ ሻን ስፓይሰር በበኩላቸው በትላንትና እለት ሲናገሩ ፕሬዚዳንቱ ጠቅላይ አቃቤ ሕግ ሴሽንስ ለጥያቄ ከምክር ቤቱ አባላት ፊት የሚቀርቡ መሆናቸውን ብቻ ነው የሚያውቁት ብለዋል። ለስራቸው አደናቃፊ ሆነ የቆየ ያሉት የዚያ የሩሲያ ምርመራ ጉዳይ እንዲጠናቀቅም የፕሬዚዳንቱ ፍላጎት መሆኑን አመልክተዋል። ፕሬዚደንቱ ባለፈው በሮዝጋርደን የዋይትሃውስ መናፈሻ አስተያየት በሰጡበት ወቅት ግልጽ አድርገዋል። ምንም አይነት ግንኙነት ያለመኖሩን ፈጥነን በማረጋገጥ ለጉዳዩ ማብቂያ እንድናበጅ ነው ፍላጎታቸው። ምርመራው በአፋጣኝ እንዲካሄድና ሁሉም ተጠናቆ የአሜሪካን ሕዝብ ለማገልገል በያዙት ሥራ መቀጠል ይፈልጋሉ። የኤፍቢአይ የቀድሞ ዲሬክተር ጄምስ ኮሚ ለምክር ቤት አባላቱ የሰጡትን የምስክርነት ቃል የሐሰት መረጃዎችና ውሸቶች በሚል የሰየሟቸው ትራምፕ በትዊተር አማካኝነት ባስተላለፏቸው መልእክቶችም ራሳቸውን ነጻ ለማድረግ የፈጸሙት ብለዋቸዋል። ፕሬዚዳንቱ የምርመራው አንዱ የትኩረት ጭብጥ የሆነውን ከሥልጣን ካሰናበቷቸው ኮሚ ጋር በግል የነበራቸውን ምልልስ ይዘት አስመልክቶም ቃለ መሐላ ፈጽመው ለመጠየቅ መቶ በመቶ ፍቃደኛ መሆናቸውን ለጋዜጠኞች ነግረዋል። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን አጫጭር ዜናዎች እናሰማለን። ምስራቅ አፍሪቃ ትላንት አዲስ አበባ ላይ በተካሄደው የኢጋድ ማለት የምስራቅ አፍሪካ ሀገሮች የኢኮኖሚ ትብብር በይነ መንግስታት መሪዎች ጉባኤ ላይ በሚገባ ተወክሏል። የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉባኤውን የጠሩት በደቡብ ሱዳን እየተባባሰ ስለሄደው ሁኔታ ለመነጋገር ነው። የኡጋንዳ የሶማሊያና የሱዳን መሪዎች በጉባኤው ተገኝተዋል። የኬንያና የጅቡቲ የውጭ ጉዳይ ሚኒስትሮች እንዲሁም የሌሎች ክልሎች ተወካዮችና ዓለም አቀፍ አካላትም ተሳትፈዋል። በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ ውጭ ጉዳይ መስሪያ ቤት የህዳር 27ቱን ወደ ኢትዮጵያ ጉዞ ማስጠንቀቂያ ዛሬ አድሷው አውጥቷታል። የዓለም የጤና ድርጅት ተመራጭ ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሓኖም በዓለም ደረጃ የፖሊዮ በሽታን ለማጥፋት የተሰጠውንና ለማዋጣት ቃል የገቡትን የ1.2 ቢሊዮን ዶላር ገንዘብን በበጎ ተቀብለዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። ወደ ተከታዩ ቅንብር ከማለፋችን በፊት እዚህ ግድም አንድ ሙዚቃ ለማጫወት እድል አግኝተናል። የምሽቱን ምርጥ ዜማ ነው የምናሰማው። ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ ሱስ በአንጎል ላይ በሚያሳድረው ጫናና ተጨባጭ የጤና ጉዳቶች የሚዳስስ ቅርብር ነው የያዘው። በሕክምናው አነጋገር በእንግሊዝኛ ዲፐንደንሲ በመባል የሚታወቀውን የዚህን የጤና ሁኔታ ምንነትና አይነተኛ ጠባይ ይመረምራል። ሙያዊ ትንታኔውን የሚሰጡን በዚሁ በዩናይትድ ስቴትስ በአሪዞና ክፍለ ግዛት በታዋቂ ማዮ ክሊኒክ የነርቭና የአእምሮ ሐኪም ዶክተር ዮናስ እንዳለገና ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ዝግጅቱ መገባደጃ ያነሳውን አንድ ጥያቄ መለስ ብሎ በማስታወስ ይጀምራል። ዶክተር ዮናስ አልኮል ወይም ከመሠረታዊ ጥያቄ ነው የምነሳው፣ ሌላ ሱስ አስያዥ እጽ ንጥረ ነገር በሚወሰድበት ጊዜ ለስካር በማብቃት ጭምር የሚያሳድረው ተጽዕኖ ምንድን ነው? እንዴትስ ይፈጠራል? በጣም ጥሩ ጥያቄ ነው። ው አልኮሆል ወይንም ደግሞ ሌሎችም ሱስ የሚያስይዙ እጾች ወደ አንጎል ውስጥ በሚገቡበት ጊዜ የተለያየ ተጽዕኖ ያደርጋሉ አንጎላችን ላይ። ለምሳሌ ያክል አንድ ሰው አልኮሆል በሚጠጣበት ጊዜ ያ አልኮሆል ያው ከሆድና ከአንጀት ተነስቶ በደም ስር አድርጎ አንጎላችን ውስጥ ከገባ በኋላ በተለያዩ የአንጎል ክፍሎች ላይ ተጽዕኖ ያደርጋል። ለምሳሌ ያክል ከልክ ያለፈ አልኮሆል አንድ ሰው በሚጠጣበት ጊዜ የአንጎል ውስጥ የሰውነትን ሚዛን የሚጠብቀው የአንጎል ክፍል ላይ ተጽዕኖ ያደርግና ግለሰቡ አስተካክሎ ለመሄድ ይሳነዋል እና በዚህም የተነሳ ነው አንድ ሰው ሲሰክር እየተንገዳገደ የሚሄደው። አንጎል ውስጥ የመረማመድ እና የመንቀሳቀስ ጠቅላይ እዝ ላይ አልኮሆል ተጽዕኖ የሚያደርግ ነው። ከዛም አልፎ ሌሎችም አንጎል ውስጥ ያሉ ክፍሎች ለምሳሌ፣ ከግንባራችን ጀርባ ያለው የአንጎል ክፍል በእንግሊዝኛ ፕሪፍሮንታል ኮርቴክስ የሚባለው ለማመዛዘን እና ተገቢውን ውሳኔ ለመወሰን የሚጠቅም የአንጎል ክፍል ነው። አልኮሆል ወይም ሌሎች እጾች ይህንን የአንጎል ክፍል በአጠቃላይ ይጋርዱታል እንደው ብዥ እንዲል ያደርጋል እና ግለሰቡ አግባብ የማሰብ እና የማመዛዘን ችግር ያጋጥመዋል። ሌላው ደግሞ መሀል ላይ ያለው የአንጎል ክፍል ሊምቢክ ሲስተም ይባላል በእንግሊዝኛ። ይሄ እንግዲህ በአጠቃላይ ውስጣዊ መሰረታዊ የሆኑ ነገሮችን የሚቆጣጠር ክፍል ነው። ለምሳሌ ያክል የአንድን ግለሰብ የምግብ ፍላጎት የረሀብ ስሜት፣ የመጥገብ ስሜት እንደዚሁም ደግሞ እንቅልፍ ለመተኛት የሚያስፈልጉ ስራዎች እንደዚሁም ደግሞ ስለ ወሲብ ግንኙነትን በሚመለከት እነዚህን ሁሉ የሚቆጣጠር ክፍል ነው፣ ይሄ በሊምቢክ ሲስተም የሚባለው። እና አልኮሆል ወይም አደገኛ እጾች ይህንን ክፍል የማደናገር እና ግራ የማጋባት ስራውን እንዲ አምታታ የማድረግ ሁኔታ ይፈጥራሉ። ከመጠን ጋር በተያያዘስ እነኝህን ሱስ አስያዥ ነገሮች አልኮልም ሆነ አደንዛዥ እጾች የሚወስዱ ሰዎች እያደር የሚጠጡትን አልኮል ወይም የሚወስዱትን አደንዛዥ እጽ መጠን ከጊዜ ወደ ጊዜ የመጨመር ዝንባሌ ይታይባቸዋልና ከዚህ ከመጠን መጨመር ጋር በተያያዘ ስለሚከሰቱ ድንገተኛና አንዳንዴም እጅግ አደገኛ ሁኔታዎች ቢያስረዱን። ግለሰቡ እየጠጣ ወይም እሱን ከመጠን ያለፈ በሚወስድበት ጊዜ ከአንጎል የታችኛው ክፍል ማጅራታችን አካባቢ እዛ ጋ ነው የመተንፈስ እና የልብ ትርታ ሌሎችንም የሚቆጣጠረው የአንጎል ክፍል ዋናው ጠቅላይ መምሪያ ያለው ማጅራታችን ጋ ነው። እና ይሄ የመተንፈስ ትንፋሽን የመቆጣጠር ሊያወክ ይችላል። በዛም የተነሳ እስከ ሞትም ሊያደርስ ይችላል። ስለዚህ ነው አሁን አንዳንድ ጊዜ እንደምንሰማው ብዙ ጊዜ የምንሰማው አንዳንድ የታወቁ ሰዎች አደንዛዥ ይወስዱና ሳያስቡትና ሳያልሙት በድንገት ትንፋሻቸው ይቆምና ይሞታሉ። እንግሊዝኛ አክሲደንታል ኦቨርዶዝ ሳይታሰብ በድንገት እና እንዲሁ ደስታ፣ በመጠጥ ደስታ ይገኛል ብላችሁ እንደ አይነት ሁኔታ ውስጥ ይገቡና እዛ አይነት አደጋ ውስጥ የሚደርሱ ሰዎች አሉ። ስለዚህ በተለያዩ የአንጎል ክፍሎች እነዚህ እጾች ወይም አልኮሆል ወይም ሌሎች ተመሳሳይ ነገሮች በአጭር ጊዜ ውስጥ ወዲያውኑ ጉዳት ሊያመጡ ይችላሉ፣ ወይም በረዥም ጊዜም ጉዳት ሊያመጡ ይችላሉ ማለት ነው። ዶክተር ዮናስ፣ ብዙዎች እጠጣለሁ ነገር ግን ሱስ የለብኝም ይላሉ። እንደዚያም አድርገው ለራሳቸው ያስባሉ። አንድ ሰው በሱስ የተጠመደ ነው የሚባለው መቼ ነው? ለመሆኑ ከየትኛው ደረጃ ሲደርስ ነው በሱስ ተጠመደ የሚባለው? በፈረንጆቹ ዲፔንደንስ የሚሉት አልኮሆል ዲፔንደንስ ኦር ኬሚካል ዲፔንደንስ የሚባለው ግለሰቡ ያንን አደንዛዥ ነገር ወይም አልኮሆል በየቀኑ መጠጣት ወይም መውሰድ ሲኖርበት፣ ለምሳሌ ያክል ኮኬን የሚባል አለ። በጣም ኃይለኛ አደንዛዥ ነገር ነው። በእንግሊዝኛ ቋንቋ ክራክ ኮኬን ይባላል። እሱ ልክ እንደ ስጃራ ነው የሚያጨሱት። እሱ በሳምባ በኩል አድርጎ ተንደርድሮ ወዲያውኑ ነው አንጎል ላይ የሚወጣው እና ግለሰቡ ያንን በየቀኑ መውሰድ ሲኖርበት ለብዙ ቀናት ለብዙ ሳምንታት ለብዙ ወራት መውሰድ ሲጀምር በየቀኑ ኑሮው ዋናው የኑሮ ትርጉሙ ያንን አደንዛዥ ነገር ለመግዛት ለማግኘት እንደምንም ብሎ ፈልጎ ማግኘት ያ ነው የሚሆነው። ነጋ ጠባ ህልሙና ፍላጎቱ ያንን ማሳደድ ነው። ሌላኛው ደግሞ ግለሰቡ ለምሳሌ እንበል መጠጥ አሁን በየቀኑ እንደው ሁለት ሶስት ጠርሙስ ጠጅ መገልበጥ ከለመደ አንድ ሰው በየቀኑ እና ይህንን ደግሞ ለአንድ ወር ለሁለት ወር ለሶስት ወር ለብዙ ዓመት በየቀኑ የሚጠጣ ከሆነ ከመጠን በላይ እዛ በድንገት በሚያ ለማቆም ከሞከረ እንግሊዘኛ ዊዝድራዋል ይባላል። ግለሰቡ አልኮል በሚያቆምበት ጊዜ እጁ የመንቀጥቀጥ፣ ላብ የማላብ የደም ግፊቱ ከፍ ማለት፣ እንደዚህ አይነት ተመሳሳይ ምልክቶች በጣም አደገኛ የሆኑ ምልክቶችን ሊያሳይ ይችላል። ይሄ ዊዝድሮዋል ይባላል እና ሌላኛው ደግሞ አንድ ሰው በሱስ ተጠመደ የሚባለው ሌላ መመዘኛ በእንግሊዝኛው ቶለራንስ ይባላል። ማለትም የመቋቋም አዎ። እና መጀመሪያ በአንድ ብርሌ ሰክር የነበረው እስ እያለ ወደ ሁለት ብሪሌ ወደ ሶስት ብሪሌ አራት ብሪሌ አምስት ብሪሌ አስር ሀያ አንድ ጠርሙስ ሁለት ጠርሙስ እያለ በየጊዜው በፊት የነበረው በቀላሉ ሞቅ ይለው የነበረው ግለሰብ ብዙ እያስፈለገው ብዙ እያስፈለገው ይሄዳል። መመዘኛዎቹ አንዱ ከመጠን በላይ በየጊዜው አምጣ አምጣ የማለት ሁለተኛው ደግሞ በድንገት ግለሰቡ ያንን አደንዛዥ ነገር በሚያቆምበት ጊዜ የእጅ ሰውነት መንቀጥቀጥ፣ የላብ ማላብ፣ የልብ ትረታ መጨመር፣ የደም ግፊት መጨመር እነዚህ ዊዝድራዋል የሚባሉት ምልክቶችን የማሳየት አንዳንዴ እንደዛ አይነት ነገር ራሱ ለጤናም አደገኛ ሊሆን ይችላል እና ሌላው ከዊዝድራዋል እና ቶለራንስ ከሚባሉት ከሁለቱ በተጨማሪ የግለሰቡ የማህበራዊ የቤተሰብ የሙያ ግዴታውን ማካሄድ ያቅተዋል። ሙሉ ለሙሉ ይቃወሳል። ትዳርም ካለው ትዳሩም ይፈርሳል፣ ወይም ሴትም ትዳሯ ሊፈርስ ይችላል። ሁለተኛ ከስራውም ሊባረር ይችላል። ብዙ ጊዜ እንደዛ ነው የሚሆነው። ለምስክርነትም የሚጠራው የለም። ቁም ነገር ብሎ አባከና ብሎ የሚያስበውም ሰው የለም። በሕብረተሰቡም በዚሁ ሱስ የተነሳ እንዲህ ያለ እየተገለለ እየተገለለ አንዳንዶቹ ሱስ የተነሳ ተከበረ ኑሯቸው ከተከበረ ህይወታቸው ወርደው እና ወድቀው አንዳንድ ከተማዎች እንደምናየው አሜሪካ፣ የተለያየ ቦታ በየመንገዱ ባልባሌ ሁኔታ ላይ ወድቀው የምናያለን። አሜሪካን ሀገርና እንደዚህ አይነት እንደዚህም ሶስቱን ነገሮች በመጠጡ ወይም በሱስ የተነሳ ሲቃወስ ይሄኔ ነው እንግዲህ ግለሰቡ ከበአደገኛ ሁኔታ ተጠመደ ኑሮው ህይወቱ በሙሉ ለእጽ ተሰዋ ወይም ዲፐንደንስ የምንለው እንደዛ ሲሆ ሱስ አምጪ እጾችና አልኮል በአንጎል ላይ የሚያሳድሩትን ጫና በጤናና ውስብስብ ማህበራዊ ችግሮችን ጭምር የሚያጋለጡበትን ሁኔታ አስመልክቶ ከባለሙያ የተሰጠ ማብራሪያ ነበር። በሐኪሙን ይጠይቁ የተከታተላችሁት እንግዳችንን የዘወትር ተባባሪያችንን ዶክተር ዮናስ እንዳለገዳን ለጊዜያቸው እናመሰግናለን። አድማጮች አሁን ንግድና ምጣኔ ሀብት በዛሬ የንግድና ምጣኔ ሀብት ዝግጅት ስለ ገንዘብ ፍልሰት እናተኩራለን። ከኢትዮጵያ በአማካይ ከ1 ነጥብ 2 እስከ 3 ነጥብ 2 ቢሊዮን ከአፍሪካ ደግሞ 52 ቢሊዮን ዶላር በየአመቱ ይፈሳል ይፈልሳል። እንዴት? ምን እየተደረገ ነው? ሄኖክ ስማእግዜር እንግዳለው ከአፍሪካ በየአመቱ ከ52 ቢሊዮን ዶላርስ በላይ የሚገመት ገንዘብ ህገ ወጥ በሆነ መንገድ እንደሚወጣ የተባበሩት መንግስታት ድርጅት እንደዚሁም ደግሞ በዓለም ዙሪያ እነዚህን ሁኔታዎች የሚያጠኑ ተቋማት ያስረዳሉ። ከነዚህ መካከል ግሎባል ፋይናንሻል ኢንቴግሪቲ ነው። በተለይ ከአፍሪካ የሚወጣው ሀብት ለድህነት ቅነሳና ለልማት ቢውል ወሳኝ የሆነ ለውጥ ሊያመጣ የሚችል ነው በማለት ነው ይህንን ሁኔታ የሚገልጹት። ታዲያ በአፍሪካና በአፍሪካ መንግስታት እንደዚሁም ደግሞ በኢትዮጵያ ተጨባጭ የሆኑ እየተሰሩ ያሉ ስራዎች ካሉ ምን እንደሆኑ ለመነጋገር የኢንቨስትመንት አማካሪ ከአዲስ አበባ ለዛሬ ንግድና ምጣኔ ሀብት ዝግጅት ይዣለሁኝ። ጌታቸው ተክለ ማርያም ይባላል። ጌታቸው በተለያዩ ጊዜያት የሚወጡ ዘገባዎችን የመመልከት አብሮ የመስራትና ባለስልጣናትንም በአህጉርም ሆነ በሀገር ደረጃ ለማናገር እድሉ ስለነበረ፣ ምን አይነት ተጨባጭ ስራ ይሰራል በአህጉር ደረጃ እና በሀገር ደረጃ በኢትዮጵያ? እንግዲህ በአህጉርም ሆነ በአገር ደረጃ ያለውን ይህንን ህገወጥ የሆነ የገንዘብ ፍልሰት ወይም ኤልሴት ፋይናንሽል አውት ፍሎ የምንለው መገደብ የሚደረገው ጥረት ከአፍ የዘለለ ነው ብሎ መናገር አይቻለም። በአህጉር ደረጃም ሆነ በአገር ደረጃ ያለውን ሁኔታ ስንመለከት በአጠቃላይ ይሄ ነገር የሚጀምረው በተለያዩ ተቋማት የሚወጡትን ሪፖርቶች ትክክለኝነት ወይንም ደግሞ የቁጥሮቹን ታማኝነት ካለመቀበል የሚጀምር ነው። እሱም የኢትዮጵያን አመራሮችም የሚጨምር ነው። እንግዲህ በተለያየ አጋጣሚ የሚወጡትን ሪፖርቶች መቃወማቸውን የሚገልጸው አንደኛው ነገር ምንድን ነው? በአፍሪካ ሕብረት ረገድ እነዚህን ሪፖርቶች ካለመቀበል በመነጨ ራሳችን ማስጠናት አለብን የሚል አቋም ተይዞ በአፍሪካ ሕብረት ደ ደረጃ የተቋቋመ በቀድሞ የደቡብ አፍሪካ ፕሬዚዳንት በታቦ ምቤኪ የሚመራ የኢሊሲት ፋይናንሻል አውት ፍሎውን መጠን በአፍሪካ የሚያጠና ትልቅ የከፍተኛ ባለሙያዎች ስብስብ ተቋቁሞ ለረጅም ዓመታት ስራ ሲሰራ ከቆየ በኋላ ሪፖርቱን የዛሬው ሁለት ዓመት ገደማ አፍሪካ ህብረት ኮሚሽን አቅርቦ ነበረ። እሱ ሪፖርትን ብንመለከተው አሁን በግሎባል ፋይናንሽል ኢንቴግሪቲም ሆነ በሌሎች ተቋማት ከሚጠቀሰው ያልተናነሰ በጣም ብዙ ቢሊዮን ዶላርስ የሚቆጠር ገንዘብ ከአፍሪካ እንደሚወጣ ነው ያመላከተው። አፍሪካ ህብረትም ሆነ የአፍሪካ መንግስታት ግን እሱን ሪፖርት ከማዳመጥ ባለፈ መሬት የሚወድ ተቋማዊም ሆነ ህጋዊ መዋቅሮችን ለመፍጠር የሚያደርጉት ሙከራ የለም። ኢትዮጵያ ረገድ እንግዲህ ኢትዮጵያን የሚወክሉ ቁጥሮችም በመንግስት ደረጃ ተቀባይነት እንደሌላቸው ሲገለጹ እንሰማለን። በመዋቅር ረገድ አንድ የተቋቋመ የፋይናንስ ደህንነት ኤጀንሲ የሚባል አለ። በአጠቃላይ በፋይናንስ ስርዓት ውስጥ ያለውን ይሄ የመኒ ላውንደሪንግ የሊሴት ፋይናንሻል አውትፍሎን ለመቆጣጠር ተብሎ የተቋቋመ ኤጀንሲ ነው። ግን ጥርስ ያለው እና መሬት የወረዱ ተግባራትን በማከናወን ረገድ ይሄ ነው የሚባል ስራ እየሰራ ያለ ኤጀንሲ ነው ማለት አይቻልም። የአቅምም ጉዳይ ተጨምሮ ይነሳል። እንግዲህ እንደዚህ አይነት ሁኔታዎችን ከሚያጠኑ አለም አቀፍ ድርጅቶች መካከል ግሎባል ፋይናንሻል ኢንቴግሪቲ ይገኛል። ጆሴፍ ስፓንጀርስ የዚህ ድርጅት ውስጥ የአፍሪካን የገንዘብ እንቅስቃሴ የሚያጠኑ ናቸው። እና በተለይ ይሄ ገንዘብ በአፍሪካ ምጣኔ ሀብት ላይ የሚኖረውን አንድምታ በሀገር ውስጥ፣ በአህጉር ውስጥ ቢቀር የሚኖረውን አንድምታ ጠይቂያቸው ነበር። እንዲህ ብለዋል። እስቲ እንስማ። Now that actually ends up being about nine and a half percent of total trade in Africa, just to put that in perspective It's large and also growing. እንግዲህ ይሄ በአፍሪካ በኩል ያለውን ነው። በኢትዮጵያ ከኢትዮጵያ ደግሞ የሚወጣውንም ገንዘብ ስንመለከት በጣም እያደገ የመጣና በተለይ ከአጠቃላይ የንግድ ልውውጥ መጠኑ ከፍተኛ ድርሻ ያለው እንደሆነ ነው የገለጹት ስፓንጀርስ። For Ethiopia, we see illicit financial outflows over this period from 2005 to 2014 uh, that range uh, on average from 1.3 billion to 3.2 billion per year. ይህ ደግሞ ከ11 እስከ 29 ከመቶ የሚሆነውን የሀገሪቱን አጠቃላይ የንግድ ልውውጥ መጠን ያክላል። በጣም እጅግ ብዙ ገንዘብ መሸሹን በግልጽ እንረዳለን። ኤርትራን በተመለከተ ግን የንግድ መረጃ ስለሌለ መናገር አንችልም። እንግዲህ አስቀድመን የሰማነው ጆሴፍ ስፓንጀርስ የግሎባል ፋይናንሻል ኢንቴግሪቲ የአፍሪካ የገንዘብ እንቅስቃሴን የሚያጠኑ ባለሙያ ናቸው። ጌታቸው ተክለ ማርያም፣ እንግዲህ በኢንቨስትመንት አማካሪነትም ትሰራለህና ገንዘቡ የሚሸሽባቸውን ምንጮችስ በአግባቡ የመረዳት ሁኔታ አለ ወይ? ብዙ ሰው ገንዘብ ይሸሻል ሲባል በሙስና ወይ በወንጀል ድርጊቶች የሚወጣ አድርጎ የመመልከት ሁኔታ አለ። በእርግጥ ድርሻ ቢኖረውም ሌሎች ሰፊ የሆኑ ሁኔታው የሚከሰትባቸው መንገዶች ስላሉ እውነት ነው። በአመራርም ረገድ በአፍሪካም ሆነ በኢትዮጵያ ውስጥ ከዛም ደግሞ በኤክስፐርቶችም እንደዚህ በፖሊሲ የሚያወጡ ሰዎችም አካባቢ የምንመለከተው አንድ ችግር ኢሊሲት ፋይናንሽል አውትፍሎውን በተመለከተ ያለ የአመለካከት ችግር ነው። ኢሊሲት ፋይናንሽል አውትፍሎውን በዋነኝነት አሁን የግሎባል ፋይናንሽል ኢንተግሪቲም ሌሎችም ኢቭን የታቦ ምቤኪ ፎረም ከዛ ውጭም ይህንን ለማጥናት ሙከራ ያደረጉ እንደ ዩኤንዲፒ ያሉ ተቋማትን የሚያወጡትን ሪፖርቶች በምንመለከትበት ሰዓት በዋናነት ይሄ ህገወጥ የሆነ የገንዘብ ፍልሰት የሚከሰትባቸው በዋናነት ምንጮች ተብለው የሚጠቀሱት ከዓለም አቀፍ የንግድ ስርዓት ጋር የሚያያዙ ኤክስፖርትን ዝቅ አድርጎ ገቢን በማሳወቅ ኢምፖርትን ደግሞ ከፍ አድርጎ በማሳወቅ ጋር የተያያዙ ናቸው። በዋነኝነት ትልቁን አስተዋጽኦ የሚያደርገው ይሄ ነው። ከዛ ውጪ ቦርደሮች ወይም በሀገራት መካከል በሚደረግ የንግድ ልውውጥ ውስጥ በገንዘብ ልውውጡን በማሳነስ ወይንም ደግሞ በማዛባት የሚደረጉ ሪፖርቲንጎች ናቸው በብዛት አስተዋጽኦን እያደረጉ ያሉ። ስለዚህ ይሄንን መቆጣጠርና ይሄ ሀብት በሀገር ውስጥ እንዲቆይ ማድረግ እንዲያውም እንደ ኢትዮጵያ መንግስት ያሉ ሰፋፊ የሆኑ የመንግስት የገንዘብ አቅምን የሚጠይቁ ፕሮጀክቶች ባሉበት የውጭ ምንዛሬ በሚፈልጉ መንግስቶች በጣም ጠቀም ያለ ገንዘብ በሀገር ውስጥ እንዲቆይ የሚያደርግ ስለሆነ ለሕዝብም ለሀገርም ጠቃሚ ይመስላል። እውነት ነው እውነት ነው። ግን ከመረዳት ይጀምራል። አሁን እንግዲህ በአመራር ረገድ በፖሊሲ አውጪዎችም ረገድ ይህንን ነገር በመገንዘብ ረገድ ትልቅ ክፍተት አለ። በተለያዩ የውይይት መድረኮች በምንመለከትበት ሰዓት ሰው ወይንም ፖሊሲ አውጪዎችም ሆነ አመራሮች ኢሊሲት ፋይናንሻል አውት ፍሎ በተነሳበት ጊዜ ሁሉ የሚታየ የሚታያቸው በአይምሯቸው ቶሎ የሚመጣው ነገር ሙስናና ከሙስና ጋር ተያያዥነት ያላቸው እንቅስቃሴዎች ከኢኮኖሚው እያወጡ ያሉት የገንዘብ መጠን ነው። በእርግጥ ትንሽ የሚባል ገንዘብ አይደለም። በዚህም በዚህም መልኩ እየወጣ ያለው ግን በዋነኝነት ከፍተኛውን አስተዋጽኦ እያደረጉ ያሉት ንግድን አዛብቶ በማስመዝገብ የሚወጣ የገንዘብ መጠን ነው እና እንደ ኢትዮጵያ ላሉ የውጭ ምንዛሬ ችግር ለሚያዳክራቸው በጣም በከፍተኝነት የንግድ እንቅስቃሴያቸውንም ሆነ የኢኮኖሚ እንቅስቃሴያቸውን ለሚያውቅባቸው አገራቶች ይህንን መቆጣጠር በጣም ጠቃሚ ነገር ነው ግን ከፖሊሲ አመለካከት የሚመነጭ ነገር ስለሆነ በፖሊሲ ረገድ ችግሩን ከመቀበል የሚጀምር እይታ ባለመኖሩ የተነሳ በፖሊሲም ረገድ ሲወሰድ የምታየው እርምጃ የለም። ከዛ ውጭ ደግሞ በተቋማዊ አደረጃጀትም በኩል ይሄንን ለመቅረፍ የሚያስችል ነገሮች ሲሰሩ አንመለከትም እና የአመለካከት ችግሩ የፈጠረው ከፍተኛ የሆነ ክፍተት አለ። ኤክስፐርቱ እንደተናገሩት እኮ በዓመት ከአንድ ነጥብ አምስት እስከ ሶስት ነጥብ ሁለት ቢሊዮን ዶላር ማለት በዚህ ዓመት ኢትዮጵያ ከኤክስፖርት በአጠቃላይ ያገኘችው ገንዘብ ጋር የሚወዳደር ገንዘብ ማለት ነው። በጣም ከፍተኛ ድርሻ ያለው ነው። እንግዲህ ይሄ ደግሞ ከፍተኛ ድርሻ ያለው ገንዘቡ እራሱ ያለውና አዎ እንዴት እንደሚሸሽም ለመነጋገር እንደ አንድ ምሳሌ ልስጥ። ለማብራራት አንድ ነጋዴ ወይም የንግድ ተቋም ገንዘብ ለማሸሽ ለምሳሌ አንድ መቶ ዶላር የሚያወጣ የወጪ ንግድ ሸቀጥ ካለ በ40 ዶላር እንደተሸጠ በማድረግ የተቀረውን 60 ዶላር ከዓለም የገንዘብ ፍሰት መስመር ውጪ ግብርም ሳይከፈልባቸው የፋይናንስ ነጻነት ወዳለባቸው ሀገሮች በማዛወር ነው የሚሰራው። ሌላኛው ደግሞ የገቢ ዋጋን በመጨመር ተወራራጁ ገንዘብ በውጭ ምንዛሬ ከሀገር እንዲሸሽ ማድረግም አለበት እና በስተ መጨረሻ እንግዲህ ይሄንን ታዲያ ግንዛቤ ለመፍጠር ምን አይነት ስራ መሰራት አለበት የሚል ሙያዊ ትንተና ትሰጣለህ? ጌታቸው በዋናነት የፖሊሲ አውጪዎች ይህንን ችግር እንደ ችግር መቀበል አለባቸው ብዬ ነው ማስበው። ማንኛውም ፖሊሲ እንደ ፖሊሲ ሆኖ በወረቀት ላይ ከመቀመጥ ከዛም ደግሞ ተቋማዊ አደረጃጀት ወርዶ ወደ ተግባር እንዲዞር የፖሊሲ አውጪዎች አመለካከት ነው የሚወስነው። ከዛ ደግሞ በሀገራት መካከል ያለ የንግድ ልውውጥን የመረጃ ልውውጥ ከፍ ማለት አለበት። አሁን ባለበት ረገድ ሁሉም በየድንበሩ ያለውን የንግድ እንቅስቃሴ መዘግብ ካልሆነ መስተቀረ በሀገራት መካከል ያለ የንግድ መረጃ ልውውጥ በጣም አነስተኛ ነው። የኢትዮጵያን ኢኮኖሚ በምንመለከትበት ሰዓት ደግሞ ከዓለም አቀፍ ኢኮኖሚም ሆነ ከአፍሪካ ሀገራት ኢኮኖሚ ጋር ያለው ቅንጅት በጣም ዝቅ ያለ ነው። ስለዚህ በመረጃ ልውውጥ ረገድ ያለው ነገር አደግ አለበት። ከዛ ውጭ ግን የቁጥጥርና የክትትል ተቋማት በአቅምም ረገድ ማደግ አለባቸው። በሰው ኃይል በአሰራር ሕግ ማዕቀፍ አቅም ረገድ አሁን ካሉበት እጅግ በጣም ከፍ ማለት አለባቸው። በጣም ነው የማመሰግነው ለሰጠህን ማብራሪያ። ጌታቸው ተክለማርያም በአዲስ አበባ የኢንቨስትመንት አማካሪ አድማጮች አሁን ወደ መጨረሻው ቅንብር እናመራለን። ከወደ በይሩት ግስሻሊ ባሊጉ የተባለች ኢትዮጵያዊት ወጣት አዛውንት አሰሪዋን በስለት ወቅት አገድላለች በሚል ጥርጣሬ በፖሊስ ቁጥጥር መዋሏን ከዚህ ቀደም ዘግበን ነበር። ይህ ወንጀል ከመፈጸሙ ጥቂት ሳምንታት በፊት ደግሞ በዚህ በበይሩት በስራ ላይ የተሰማራች ምህረት የተባለች ወጣት ነፍሰ ጡር አሰሪዋን በስለት ወቅታ ጽንሱን በማጨናገፍ በእናቲቱም ላይ ከፍተኛ ጉዳት አድርሳለች በሚል በይሩት ፖሊስ ቁጥጥር ስር ውላለች። በበይሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ በአሰሪዎቻቸው ከሚደርስባቸው እንግልት የተነሳ የአእምሮ እና የአካል ጉዳተኛ የሆኑ በርካታ ኢትዮጵያውያን በአንድ መጠለያ ስር እንደሚገኙ ገልጸዋል። በአረብ ሀገራት በሚኖሩ ኢትዮጵያውያን የተቋቋመው ፍካት ኢትዮጵያ የተባለ የግብረ ሰናይ ቡድን ኢትዮጵያውያኑን ከሚጋፈጡ ችግር ለመታገል ከፍተኛ ለመታገድ ከፍተኛ እንቅስቃሴ በማድረግ ላይ ይገኛሉ። በሊባኖስ በይሩት የቡድኑ ተወካይ የሆነችው ሰላም ተስፋዬ ኢትዮጵያውያኑ በስራ ላይ የሚገጥማቸው ፈተና መንስኤ ታብራራለች። መስተዋት አረጋው ዝርዝሩን ይዛለች። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሊባኖስ በተለያዩ ግዛቶች በስራ ላይ ተሰማርተው ይገኛሉ። ከነዚህ ስራ ፈላጊ ኢትዮጵያውያን ጥቂት የማይባሉት ከአሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት የአካልና የአእምሮ ህሙማን ለመሆን በቅተዋል። ከኢትዮጵያ እንደ ሌሎቹ ኢትዮጵያውያን በቤሩት በስራ ላይ ትገኝ የነበረችው ምህረት የተባለች ወጣት ከጥቂት ሳምንታት በፊት ነው ነብሰ ጡር አሰሪዋን በስለት በመውጋት ጽንሱን አጨናግፋለች፣ በእናቲቱም ላይ ከፍተኛ ጉዳት አድርሳለች በሚል በቤሩት ፖሊስ ቁጥጥር ስር የዋለችው ራሷን ለማጥፋት በአካሏ ላይ ከፍተኛ ጉዳት በማድረሷም ለጥቂት ሳምንታት ሕክምና ስታገኝ ከቆየች በኋላ ፍርድ ቤት እስከምትቀርብ በእስር ማቆያ ጣቢያ ውስጥ ትገኛለች። በቤሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሀመድ ያለችበትን ሁኔታ ይገልጻሉ። በግምት ሀያዎቹ ቤት ነው። እርጉዝ ናት ሴትዮዋ፣ በቃ ወደ መጨረሻ ወራቷ ላይ ነው ሴትዮዋ። በዚህ ቦታ ላይ ወዛታ ነው በጊዜው ሴትዮዋ ህይወቷ ህይወቱ አላለፈ ህጻኑ ግን ወዲያው ነው የሞተው ማለት ነው። በቀዶ ጥገና ከሴትዮዋን ከህጻኑ አገላግለው እሷ ግን አለ ልጅቷ ያው አደጋውን ካደረሰች በኋላ ራሷ ላይ ነው አደጋ ያደረሰችው። በግነቱ ያደረሰችው አደጋ ለህይወት መጥፋት የዳረጋት አይደለም። ዳጡ አሁን ሆስፒታል ለአንድ ሶስት ቀን ያልተኝታት ወጥታለች ከሆስፒታል ሜንታል ኬዝ ያላት ልጅ ናት። ያንን ሐኪሞቹ አረጋግጠዋል። ለተወሰነ ጊዜ እንግዲህ ያው ወደ ፍርድ ቤት ወደ ምንም ሕክምናም እያደረጉላት ናቸው ያሉት፣ ግን እስር ቤት እንዳለች ነው። በአሰሪዎቻቸው በደረሰባቸው በደል ምክንያት የአካልና የአእምሮ ህሙማን ኢትዮጵያውያን በሊባኖስ ቤሩት ይገኛሉ። ጤናቸው እስኪመለስና ወደ ሀገራቸው እስኪገቡ ድረስ በዚያው በቤሩት በተዘጋጀው መጠለያ ውስጥ የህግና የጤና ክትትል እየተደረገላቸውም ይገኛል። በበጎ አድራጊ ድርጅቶች ትብብር የተቋቋመው በዚህ የእርዳታ መጠለያ ውስጥ ስለሚገኙት ዜጎች አምባሳደር ሀሊማ እንዲህ ገልጻሉ። በየጊዜው ህክምና ይደረግላቸዋል። ለአእምሮ ህክምና ይደረግላቸዋል። ካውንስሊንግ በተወሰነ በሳምንቱ ሁለት ሶስት ቀን ሳይካትሪስቶች አሉ መጥተው የሚያነጋግሯቸው። ፊዚካሊ የሆኑ ሌሎች በሽታዎችም እንደዚሁ የማሳከም ነገሮች አሉ እና በተወሰነ ደረጃ ያው ከውጪው ከሚደርስባቸው ጥቃት የተሻለ ነገር ና የተሻለ ሁኔታ ላይ ናቸዋለች። ምህረት አደረሰች የተባለው የአደጋ ዜና ከተሰማ ከጥቂት ሳምንታት በኋላ አዛውንት አሰሪዋን ገድላለች በሚል ክስ ትዕግስት ሻሌ ባሊጉ የተባለች ኢትዮጵያዊ ወጣት መታሰርን ዘግበን ነበር። የጾታ ትንኮሳ በተደጋጋሚ እንደሚደርስባትና ምን ማድረግ እንዳለባት ምክር ስትጠይቅ መክረሟን በቅርብ ርቀት የምትገኘው ጓደኛዋ ለቪኦኤ ገልጻ ነበር። ፍካት ኢትዮጵያ በአረብ ሀገራት የሚኖሩ ኢትዮጵያውያንን ለመርዳት ታስቦ የተቋቋመ ግብረሰናይ ቡድን ነው። በተለያዩ አረብ ሀገራት በስራ ላይ የተሰማሩ ከሰማንያ አምስት በላይ አባላት አሉት። የቤይሩት ተወካይ ሰላም ተስፋዬ በስራ ላይ የተሰማሩ ኢትዮጵያውያን በአሰሪዎቻቸው የሚደርስባቸውን በደልና እንግልት እንዲት ገልጸዋለች። እህቶቻችን ደሞዝ መከልከል፣ ጾታዊ ጥቃት እንዲሁም ደግሞ አካላዊ ጥቃት ይደርስባቸዋል። ብዙ አይነት ነገሮች ይደርስባቸዋል። ያም የሚሆነው በአሰሪ እና በሰራተኛ እንዲሁም ደግሞ በደላላዎች ላይ ነው ነበር። አሁን በዚች ሶስት ሳምንት ውስጥ ግን የሚሰማም የሚታየው አሰሪዋን የገደለች በቁጥጥር የዋለት ነው፣ ራሷን ያጠፋች፣ እንደዚህ አሲዶች፣ ኬሚካሎች የሚጠጡት እህቶች ናቸው የሚበዙት ቤሩት ላይ ማለት ነው። እሱ እግዚአብሔር ቀስ ብሎ የማውረስ አንተን የላቸውም። እኛ ደግሞ ኢትዮጵያኖች አለመድንም። እነሱ ፍቃቸውን ሲገዙ ጨዋ ነው። እኛ ደግሞ ይሄ ነገር የለብንም። ወይ እናብዳለን ወይ ከነሱ ጋር ነጣለን ነው። ሺ ህዝብ ነው እኛ ጋር እየደወለ የሚያለቅሰው። ስንት ሰው ነው ደመወዝ ተከልክሎ የሚያለቅሰው? ስንት ሰው ነው ተደፈር ክብሎ የሚወጣው? ይሄ ሁሉ አለ። እኔ እጄ ላይ ያሉ ሶስት ልጆች ተደፍረው የወጡ ያስቀመጥኳቸው ማለት አሁን በዚህ በቅርብ ጊዜ ጓደኞቼ ቤት። ያንን ግን የሚሰማን የለም። ያንን ሚዲያ ላይ የሚወጣለን የለም። እነሱ ብቻ ሲጠቁ ነው ሊባኖንን አበሾች አጠቁ ተብሎ የሚወርደው። የእኛ ግን ጉዳት አይጣም። ደሞዝ መከልከል፣ መገረብ፣ ፆታ ቅድም ያልኩሽ ሁሉ የደረሰባቸው እህቶች ናቸው የሚበዙ። የተቃጠሉ፣ እጃቸውን ያቃጠሉ፣ በምግብ የተጎዱ። ማዳሞ በረንዳ ስለምታሳድረኝ የወጣሁት ብላ ያለች ልጅ አለ አሉ። የታንባህ መምተኝ በጣም የሚያሳዝን አሉ። አብደው ራሳቸውን እንትን ቅለው የሚወጡ ሱምድም ይወዳሉ በጣም። እኔ ብዙ ብያቸዋለሁ ም ጆሴን በአካል ለማግኘት ሞክሬ ያለሁ። ቢያንስ መሰራት የሚችለው አገር ላይ ስለሆነ ያን ነገር ቢደረግ ህዝቡ ወይ ራቱን አሳምኖ ይመጣል ወይ አይመጣም። በአሰሪዎቻቸው በሚደርስባቸው ከፍተኛ በደል፣ እንግልት፣ ከአቅም በላይ ስራ እንዲሁም በምግብና እረፍት ማጣት ምክንያት በአካላቸውና በአእምሯቸው ላይ ከፍተኛ ጉዳት የደረሰባቸው ኢትዮጵያውያን ጥቂት የሚባሉ አይደሉም። በርካቶቹ ኢትዮጵያውያን በህጋዊ መንገድ ለሥራ መሰማራታቸውን ቢያውቁም ኢትዮጵያ ግን ከሊባኖስ ጋር ህጋዊ የሆነ የስራ ስምምነት እንደሌላት አምባሳደር ሀሊማ መሐመድ ለቪኦኤ አስረድተዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ በሁለተኛው የዓለም ጦርነት ምጣኔ ሀብታቸው የዳሸቀባቸውን የምዕራብ አውሮፓ ሀገሮችን ለመርዳት ያወጣችው ማርሻል ፕላን ተብሎ የሚታወቀው መርሃ ግብር ሰባኛ ዓመት በዚህ በሰኔ ወር ይከበራል። እጅግ ስኬታማ ከሆኑ የዩናይትድ ስቴትስ የሀያኛው ምዕት ዓመት የውጭ ፖሊሲ መርሃ ግብሮች አንዱ የሆነውን ማርሻል ፕላንን የወቅቱ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል በታሪክ ውስጥ በማናቸውም ታላቅ የዓለም ሀያል ወደር የሌለው ከራስ ወዳድነት እጅግ የራቀ ተግባር ሲሉ እንዳደነቁት የዛሬው እርስ አንቀጽ በመግለጽ ጽሑፉን ይጀምራል። በኋለኞቹ የሺ ዘጠኝ መቶ አርባዎቹ ዓመታት በሁለተኛው የዓለም ጦርነት መጣኔ ሀብታቸው የደቀቀው የአውሮፓ ሀገሮች ለማንሰራራት እጅግ ከባድ ሆኖባቸው ነበር። ጦርነቱ ካበቃ ከሁለት ዓመታት በኋላም አውሮፓ ወደ ቅድመ ጦርነቱ የእርሻም ሆነ የኢንዱስትሪ ምርት ደረጃዋ ለመድረስ እጅግ አዳጋች ሆኖባት እንደቆየ ርሳ ንቀጹ አክሎ አውስቷል። የስራ አጡ ቁጥር ገዝፎ፣ የምግብ እጥረቱ ተባብሶ የኢኮኖሚውን የማንሰራራት አቅም አዳክሞት ነበር። ዩናይትድ ስቴትስ የአውሮፓን ሀገሮች ለማረጋጋትና የኢንዱስትሪና የግብርና ምርታቸውን ለማጠናከር በወቅቱ የውጭ ጉዳይ ሚኒስትሯ በጆርጅ ማርሻል ስም የተሰየመውን ማርሻል ፕላን ነደፈች። በ1948 እና 51 መካከል በነበሩት አመታት ዩናይትድ ስቴትስ ለ17 የምዕራብ አውሮፓ ሀገሮች ቀድሞ ጠላቶቿ ለነበሩት ለኢጣሊያና ለጀርመን ሳይቀር በቀጥታ ኢንቨስትመንት መልክ 13 ቢሊዮን ዶላር አጎረፈች። በዛሬ ሂሳብ ወደ 130 ቢሊዮን ዶላር ማለት ነው። የምስራቅ አውሮፓ ሀገሮችም በሶቪየት ሕብረት ታዘው እምቢ ባይሉ ኖሮ እርዳታ እንስጣችሁ ተብለው እንደነበረ ርዕሰ አንቀጹ አስታውሷል። በዩናይትድ ስቴትስ የማርሻል ፕላን እርዳታ ታዲያ የምዕራብ አውሮፓ ከባድ ኢንዱስትሪ መሰረት ሊንቀሳቀስ ቻለ። እናም ለብዙ ሚሊዮን ሰዎች የስራ እድል ተፈጠረ። ምጣኔ ሀብታቸውና የፖለቲካ ስርዓታቸው ተረጋጋ። አጠቃላይ ብሔራዊ ምርታቸው ከ15 እስከ 25 ከመቶ በሚደርስ መጠን አደገ። 1951 ላይ ሲደረስ ማርሻል ፕላን መርሃ ግብር የታቀደለትን አውሮፓውያን በየሀገሮቻቸው በአጠቃላይ ደግሞ በአህጉራቸው ምጣኔ ሀብት የወደፊት እጣ እምነት እንዲያድርባቸው የማድረግ ዓላማውን ለማሳካት ችሏል። ምዕራብ አውሮፓ የብሩህ ተስፋ ጎዳናዋን ልትያያዝ ችላለች። ማርሻል ፕላን አውሮፓ እንድታንሰራራና የመጣኔ ሀብት እድገቷ እንዲፋጠን ከማገዙም በላይ ዩናይትድ ስቴትስና አውሮፓ ከሰባ አመታት በላይ በዘለቀ ሰላምና ብልጽግና ለመኖር ያበቃቸውን መሰረት ጥሏል ሲሉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የተናገሩትን ርሳንቀጹ ጠቅሶታል። እንዲያውም ከዚያ በላይ ማርሻል ፕላን አውሮፓ ነፃ ሰላማዊና የበለጸገች ሆና እንድትዘልቅ የረዳውን አትላንቲክን ተሻጋሪ ትስስርና አጋርነት ለመመስረት አብቅቷል ብለዋል። በደህንነታችንና በአንድነታችን እንዲሁም በብልጽግናችን ላይ አዳዲስ ስጋቶች በተደቀኑበት በአሁኑ ወቅት ደግሞ ዩናይትድ ስቴትስና አውሮፓ ባንድነት ሲሰሩ ምን ማከናወን እንደሚችሉ ማርሻል ፕላን ያስታውሰናል ሲሉ የውጭ ጉዳይ ሚኒስትሩ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ደግሞ የዜና ማጠቃለያ እናሰማለን። በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ የውጭ ጉዳይ መስሪያ ቤት የህዳሩ 27ን ወደ ኢትዮጵያ የጉዞ ማስጠንቀቂያ ዛሬ አዲሱ አውጥቷል። በኢትዮጵያ አስቸኳይ ጊዜ አዋጅ ጥቅም 6 2009 ዓ ም ከታወጀ ወዲህ ብጥብጥ ሲነሳና ካለ ህጋዊ ትዕዛዝ መታሰር ሲከሰት ሊከሰት ይችላል በሚል የአሜሪካ ውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስ ዜጎች ወደ ሀገሪቱ እንዳይጓዙ አስጠንቅቋል። ዛሬ የወጣው የጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቤት 6 2009 ዓ ም የአስቸኳይ ጊዜ አዋጁን ማራዘሙን ጠቅሶ በጎንደርና በባህር ዳር አሁንም ግጭት መኖሩን ዘገባዎች ይጠቁማሉ ብሏል። ማስጠንቀቂያው የኢትዮጵያ መንግስት በየጊዜው ኢንተርኔትና የእጅ ስልክ አገልግሎትን ስለሚዘጋ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ ላሉ የአሜሪካ ዜጎች ችግር ቢደርስ የምክር አገልግሎት መስጠት ያዳግተዋል ይላል። ከዚህም በተጨማሪ የኢትዮጵያ መንግስት የአሜሪካ ዜጎችን ቁጥጥር ስር ሲያውል ሊያውል እንደሚችል ለኤምባሲው እንደማያሳውቅ ጠቅሷል። ወደ ኢትዮጵያ የጉዞ ማስጠንቀቂያው ዜጎቹ ከህዝባዊ ተቃውሞ ወይም ስብሰባ እንዲርቁ፣ ሁልጊዜም ያሉበትን አካባቢ ሰላም እንዲገመግሙና ለደህንነታቸው እንዲጠነቀቁ አሳስቧል። የጉዞ ማስጠንቀቂያው ከአሁን በፊት በተለያዩ ዜጎች የወጣ ስለሆነ ዝርዝሩን ከድረ ገጻችን አምሃሪክ ዳት ቪኦኒውስ ዳት ካም ላይ ይመልከቱ። አድማጮች ለምሽቱ ያዝነው በዚሁ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና እደሩ።